አንድ መሰረታዊ ጥያቄ ላንሳ ቅድም ዘጠና ዘጠኝ ነጥብ ስድስት በመቶ ኢህአዴግ የሚቆጣጠረው ሸንጎ ወይም ፓርላማ መኖሩ ተወስቷል በሁሉም የስልጣን ደረጃዎች ኢህአዴግ ብቻውን ያለበት ፓርቲውና መንግስት ሁለቱን የማይለይበት እየሆኑ ነው ይህም ደግሞ በመንግስት መስሪያ ቤቶችና ተቋማት ነጻና ገለልተኝነትም ላይ ተጽዕኖ ያሳድራል የፓርቲውን አቅም በመንግስት አቅም ደረጃ እስከማየት ድረስ ይሄዳል የሚለው ዲሞክራሲያዊ አስተዳደርን ከማራመድ አንጻር ትክክለኛ መንገድ መከተል አይቻልም እስከሚለው ድረስ መከራከሪያ ይቀርባል ታምራት ከአንተ ልጀምረው። ይሄ ምንም አያከራክርም። ሁሉ ጊዜም የኢህአዴግ ፈተና በመንግስትና በፓርቲው መካከል ያለው ልዩነት በእንግሊዝኛ ብለርድ በትክክል ግልጽ ሆኖ አይታይ ነው። አንዳንድ ጊዜ መንግስት ጠንካራ ሆኖ ፓርቲው ደከም ብሎ ይታያል። አንዳንድ ጊዜ ፓርቲው ጠንካራ ሆኖ መንግስት ደከም ብሎ ይታያል። ይሄ የሚያመጣው ውጤት ምንድን ነው? ለነገሩ የልማታዊ መንግስት ፍልስፍና ከዛም በላይ ይሄዳል። ኢህአዴግ የሚከተለው የፖለቲካ ርዕዮተ ዓለም በህብረተሰብ ውስጥ የገነነና ሁሉም ሰው ተቀባይነት እንዲኖረው ለማድረግ ስለሚፈለግ ከፓርቲና ከመንግስት ልዩነትን በላይ እጅግ በጣም የሰፋና የገነነ እንዲሆን ስለሚፈለግ፣ ሌላውን በተለይ የተለየ አስተሳሰብና የተለየ እምነት ያለውን የፖለቲካ ፍልስፍና የእምነት ያለውን ብዙ ቦታ ይሰጣል ተብሎ አይታመንም እና አንደኛው ፈተና ይሄ ነው። ፕሉራሊስቲክ የሆነ ህብረተሰብ ለመፍጠር በሚደረግበት ሂደት ላይ ትልቁ እንቅፋት ኢህአዴግ የኔ እምነትና ሪዮታ አለም በህብረተሰብ ውስጥ የገነንና ትልቅ ቦታ እንዲኖረው ፈልጋለሁ የሚል ስለሆነ ትልቁ ፈተና ይሄ ነው። ከግለሰቦች ነጻነትና መብት ጋር እንዲሁም በዲሞክራሲ ውስጥ ከሚጠበቁ መሰረቶች አንጻር እኔ አመለካከት የአንተም ነው የሁሉም ነው የሚለው አቅጣጫ ምን ማለት ነው? አቶ ሙልጌታ አቶ ታምራት እንዳሉት ኢህአዴግ ዲሞክራሲያዊ ለማታዊ መንግስት ለመመስረት ነው የምታገለው ሲል ዛሬ ምን አይነት መንግስት ላይ ቆመህ ነው ይህን መንግስት ፈጥራለሁ የምትለው ተብሎ ቢጠየቅ፣ ኢህአዴግ እኮ መለስ ዜናዊ የጻፉት ቴሲሳቸው ላይ ስታይ ልማታዊ መንግስት በአሁኑ ሰዓት ዴሞክራሲያዊ መሆን ይችላል ወይ ወይስ አይችልም የሚለው ጥያቄ ሲመልሱ ደረጃ በደረጃ የከፋፈሉትና በዚሁ ደረጃ አሁን ባለንበት ደረጃ ኢትዮጵያ ባለችበት ሁኔታ ማለትም እንደዚህ ድሀ ሆና ኢትዮጵያ ዴሞክራሲያዊትም ልማታዊ መሆን አትችልም። ልማት ሲባል ዴሞክራሲው መቆየት ያለበት ነገር ነው ብለው ነው የሚከራከሩት። ከዚህም ተነስቶ ነው ተቃዋሚዎችን ስታያቸው መጀመሪያ ነጻነት ነው የምንፈልገው ልማት ኋላ ነው መምጣት ያለበት ብለው ሲከራከሩ የምትሰማቸው። ወይም ጠቅላይ ሚኒስትር መለስ ዜናዊ ላሉት እንደ መልስ ሆኖ የሚቀርብ ነው ማለት ነው። ግን ሁለቱም ወገኖች ሊሳሳቱት የሚመስለኝ አንድ ሀገር በኢኮኖሚ የለማ በነጻነት በኩል ግን በጭራሽ ለውጥ ሳይኖርበት ማለትም ሳይዳብር ከኢኮኖሚ ጋር ተመጣጥኖ መሄድ ሳይችል ኢኮኖሚ ብቻ እናሳድግ ብሎ መከራከር በዚሁ ዘመን በዚሁ በአንደኛ ክፍለ ዘመን በጣም አስቸጋሪ ይመስለኛል። በሌላ በኩል ደግሞ አይ ነጻነት በመጀመሪያ መምጣት ያለበት፣ ድሀም ብንሆን ነጻ መሆን እንችላለን የሚለው ነገር ሚኮልኝ አንደኛ ግማሹ ነው የረሳ ይመስለኛል። እና ሁለቱም ነጻም ሀብታምም መሆን እንችላለን የሚል እምነት ነው ያለኝ። ማለት ኢትዮጵያ ከደህንነት እየወጣች ብሄደች ቁጥር ነጻነትም እየሰፋ መሄድ ያለበት፣ ነጻነትም እንደዚሁ እየሰፋ ሊሄድ የምችልበት አጋጣሚ ነው የሚኖረው። በዚህ በዴቨሎፕመንታል ስቴት ፍልስፍና ግን ምንድን ነው እየተደረገ ያለው? መንግስት በሁሉም ነገር እሱ ራሱ ሌላ ቀርቶ በግል ሴክተሩ ወይም ጭራሽ እንዳይገባ የቅንጅቱ ወይም የኮሊሽኑ አባል መሆን አይችልም እስከ መባል ደረጃ ያደረሰበትና መንግስቱ ብቻ ሁሉንም ነገር ማሳደግ ይችላል ተብሎ በጣም በተጋነነ ሁኔታ የመንግስትን ሮል በጣም ከፍ አድርጎ ኢትዮጵያን ኢህአደግ የማይገዛት ከሆነ ወይም ኢህአደግ ድንገት ከስልጣን ቢወርድ ኢትዮጵያ አደጋ ላይ ልትወድቅ ትችላለች ወይም አርማጌዶን ሊፈጠር ይችላል ሁላ የተባለበት ያለ አለ። በተለይ ከህገ መንግስቱ ጋር ስታነጻጽር እና ህገ መንግስቱ በመሰረቱ ሊበራል ዶኪመንት ነው። ህገ መንግስቱ ሬቮሉሽነሪ አይደለም፣ ማለት አቤታዊ አይደለም እና ህገ መንግስቱ ላይ በተለይ ምንድን ነው ምዕራፍ ሶስት የምትለው እንዳለ መሰረታዊ የሰው ልጆች መብቶች፣ የግለሰብ መብቶች በዝርዝር አስቀምጠዋል። በጣም አድቫንስድ የሆኑ መብቶች የኢንተርናሽናል ኮቨናንቶችን እንዳለ ያስገባ ህገ መንግስት ነው ያለው ኢትዮጵያ ውስጥ እና ከህገ መንግስቱ ጋር ግጭት የኑሮ አይኑሮ እንኳን ብዙ መንግስት ሲጨነቅለት አታይም። በተለያየ ጊዜ የሚወጡ አዋጆች ህገ መንግስቱን ቁም ነገር ውስጥ የማያስገቡት ብዙ አዋጆች ህገ መንግስትን ሲጋፉ ታያለህ። አሁን አቶ ኃይለማርያም የሚመሩት መንግስት ከአሁን በኋላ የሚያደረገው ሊጋሲውን የሚያስቀጥል ለውጥም የሚያምጣ ግን በጣም መጠንቀቅ ያለበት የሚመስለኝ ቻለ መጠን ኮንስቲቱሽን እንዲያስታውስና ኮንስቲቱሽን እንዲያከብር ነው። ተቃዋሚዎችን ቢሆኑ ኮመን ፖይንት ኦፍ ሪፈረንስ ተደርገው መወሰድ ያለበት ኮንስቲቱሽን ነው። ኮንስቲቱሽንን እንደ መሃል ዳኛ አድርገው መውሰድ ካልቻለ የምናስበው ጤነኛ ሀገር ሊኖረን የሚችል አይመስለኝም። ማጠቃለያ ሀሳብ ከሁለቱ ከአቶ ተመስገንና እንዲሁም ከአቶ ታምራት ወስደን እናጠቃል። አቶ ታምራት አቶ ሙሉጌታ ያሉት ህገ መንግስቱ በጣም ሊብራል የሆነ ዶክመንት ነው በሚለው በጣም እስማማለሁ። ነው እና ብዙም ግጭቱ የሚመጣው ኢህአዴግ የሊብራል ፓርቲ አይደለም፣ ግን ግጭቱ የሚመጣው በሊብራል ህገ መንግስት ውስጥ ለመገዛት ይመስለኛል። ትክክል ነው። የኢትዮጵያ መንግስት እጅግ በጣም ትልቅ መንግስት ለመሆን ብዙ ነገር አድራጊ መንግስት ነው መሆን የሚፈልገው ለምሳሌ እድገትና ትራንስፎርሜሽን እቅዱን ለማስቀጠል ያው ኃይለማርያም አስተዳደር የሚገጥመው ሌላውን ሁሉ ትተህ በጣም ትልቅ የሆነ የፋይናንስ ጋፕ ይፈልጋል። ይህን ለምሳሌ ይሄ ቅድ ወደ ሀምሳ ሰባት ነጥብ አራት ቢሊዮን የአሜሪካ ዶላር ይፈልጋል ተፈጻሚ ለመሆን። ይህን ያህል ገንዘብ በሀገር ውስጥ የለም። ወይ የግድ ከውጭ መበደር የኢትዮጵያ መንግስት ከውጭ መበደር አለበት፣ ወይም ሀገር ውስጥ መመረት አለበት ይሄ ገንዘብ፣ አለበለዛ ደግሞ ከውጪ ኢንቨስትመንት መምጣት አለበት። ይሄን ለማድረግ በጣም በትልቁ የሚፈተን አስተዳደር ይመስለኛል። አሁን ኢትዮጵያ ውስጥ በጣም ወደ ሶስት ወይም አራት የሚሆኑ ትልልቅ ፈተናዎች ይገጥሙታል። አንደኛው ወይም ሙስናን ለማጽዳት መሞከር ነው። ሁለተኛው በጣም ከፍተኛ የሆነ የዋጋ ንረት አለ። ይሄ የዋጋ ንረት የመጣው በማክሮ ኢኮኖሚክ ሚዛን ስለተዛባ ነው። ሶስተኛው ደግሞ የጉድ ጋቨርናንስ የሚባለው ወይም መልካም አስተዳደር በአማርኛ ህብረተሰቡ በተለያዩ ቦታዎች ላይ የሚያገኘው የአገልግሎት ጥራትና ፍጥነት እጅግ የሚያስከፋና ብዙ ሰዎችን የሚያበሳጭ ስለሆነ፣ አራተኛው ደግሞ መንግስት ሁሉን ነገር እኔ በራሴ ጉልበት በራሴ ገንዘብ በራሴ ጥረት እሸፍነዋለሁና አረገዋለሁ በማለቱ የተነሳ ወይም እንደሱ ብሎ ስለሚያምን ለግል ሴክተሩ ያለው የሚፈለገውን ያህል ክፍት ባለመሆኑ የተነሳ ወይም ሰፊ ባለመሆኑ ምክንያት የግል ሴክተሩ የመገለል ሁኔታ አለ። ይሄ ደግሞ ከጠቅላላው ለግል ሴክተሩ ያለ ጥርጣሬና ርዕዮተ ዓለማዊ መገለል ይመስለኛል እና የአቶ ኃይለማርያም አስተዳደር የአቶ መለስን ራዕይ ለማሳካትም ሆነ ይህንን አገር ወደፊት ለማራመድ ፈረንጆቹ የሶስተኛው ደረጃ ሪፎርም ወይም ማሻሻያ የሚሉት ነገር አለ። ይህንን ማካሄድ የግድ አለበት። ይሄ ማለት ደግሞ እስካሁን ለውጭ ኢንቨስተሮችም ለሀገር ውስጥ ባለሀብቶችም ዝግ ሆነው የተቀመጡ የኢኮኖሚ ዘርፎች አሉ። ለምሳሌ የቴሌኮሙኒኬሽን፣ የፋይናንስ፣ የተወሰኑ የማኒፋክቸሪንግ፣ የአገልግሎት የኢኮኖሚ ዘርፎች አሉ። እነዚህም በሙሉ ክፍት ለማድረግ ይገደዳል። ምክንያቱም ቅዱን ተግባራዊ ለማድረግ የግብ ፋይናንስ ያስፈልገዋል እና ይህንን የፋይናንስ ሞዳሊቲ ለማስተካከል የውጭ ኢንቨስትመንት እጅግ በጣም ያስፈልጋል። ይህንን ለማድረግ ሰርድ ጀኔሬሽን ሪፎርም የሶስተኛ የሚባለውን ካላደረጉ ዘላቂ የሚሆን አይመስለኝም እና ዘላቂነቱ እጅግ በጣም ያጠራጥራል። ትልቅ ፈተና ይሆናል እና ደግሞ እንደዚህ አይነት በጣም ትልቅ ገናና የሆነ መንግስት ሁል ጊዜ ሊያነሳውና ሊመልሰው የማይፈልገው ጥያቄ ልማት ይፈለጋል። ሁሉም ሰው ልማትን ይፈልጋል። ግን በምን አይነት ዋጋ የሚመጣ ልማት ነው ኢትዮጵያ ውስጥ የሚፈለገው የሚለው ነገር ከህብረተሰቡ ጋር ግልጽና ሰፊ የሆነ ምክክር ውይይትና ንግግር ቢደረግበት ብዙ ዝግቦችና ጭቅጭቆች የሚሻሻሉ እና የሚስተካከሉ ይመስለኛል። የሚመጣው ልማት ምን ተከፍሎበት የሚመጣ ለማን አገልግሎት የሚውል ልማት ነው ኢትዮጵያ ውስጥ እንዲመጣ የሚፈለገው የሚለው በቂ ንግግርና ውይይት ተደርጎበታል ብዬ አላምን። ምን ያህል ዋጋ ሲሉ ገንዘብ እያሉ አይደለም። ምን ያህል ዋጋ ስል ለምሳሌ እንዳልኩ፣ ባለፉት ዓመታት ኢትዮጵያ ውስጥ በጣም ብዙ ለውጦች አሉ። የኢኮኖሚ እድገት በደንብ አለ። አይኤምኤፍም ሆነ የዓለም ባንክም በደንብ ሪኮግናይዝ የሚያደርጉት ወይም የሚያውቁት ለምሳሌ ከሁለት ሺህ አራት እንደ አውሮፓውያን አቆጣጠር ጀምሮ የኢትዮጵያ ኢኮኖሚ በአቨሬጅ አስር ፐርሰንት እያደገ ነው። ይሄ እድገት ግን አብሮ ይዞት የሚመጣው ችግር አለ። የኑሮ ውድነቱ ከዚህ ጋር ከመንግስት የማክሮ ኢኮኖሚ ፖሊሲ ጋር በቀጥተኛ ሁኔታ የተያያዘ ነው። ይሄ ዋጋ እያስከፈለ ነው። ለምሳሌ በጣም ቀላል ምሳሌ ልስጥ። በኢትዮጵያ ውስጥ የድህነት ሲደንስ ይሉታል በእንግሊዘኛ ከሰላሳ ሶስት ፐርሰንት በጂዲፒ ወደ ሀያ ዘጠኝ ፐርሰንት ይወርዷል። በሚቀጥለው ሁለት ሺ አስራ አምስት ወደ ሀያ ሁለት ፐርሰንት ነው መንግስት ማውረድ የሚፈልገው ይሄ ውጤት በጣም ከፍተኛ የኑሮ ውድነትና የዋጋ መናር ባለበት ኢኮኖሚ ውስጥ ተመልሶ ራሱን በራሱ ዜሮ የሚያገባ ነው። ይሄ ነው ዋጋ ማለት ዋጋ ይከፈልበታል። እና ምን አይነት ዋጋ ተከፍሎበት የሚመጣ ለውጥና እድገት ነው ኢትዮጵያ ውስጥ የሚያስፈልገው የሚለው ነገር በቂ የሆነ ውይይትና ክርክር ሊኖረው ይገባል የምለው በዛ የተነሳ ነው። አቶ ተመስገን የመጨረሻ እንግዲህ አሁን መንግስት ብዙ ነገር እያለ ያለው የአቶ መለስን ራእይ ያስቀጥላሉ ነው። የአቶ መለስን ራይ ማስቀጠል ከባድ ነው ብዬ ነው የማስበው። ምክንያቱም አቶ መለስ ያንን ራይ ሲያዘጋጁ በመሰረቱት አምባገነናዊ ስርዓት ውስጥ ሆነ ነው በጣም ስትሮንግ ማን ሆነ ነው። እና ተተኪዎቻቸው የአቶ መለስ ራይ ለማስቀጠል የግድ ከመሃላቸው አንድ ስትሮንግ ማን ሊወጣ ይገባዋል። አለዛም አንድ መለስን የሚተካ ሰው ያስፈልጋቸዋል ማለት ነው። ያስ ካልሆነ ድረስ የአቶ መለስ ራይ ሊቀጥል አይችልም። ይህ ካልሆነ ደግሞ ወደ ሶስት ተግዳሮቶች ይጠብቋቸዋል። የመጀመሪያው ተግዳሮት አበዳሪ ሀገሮችና ከነ ግብፅን፣ ኤርትራን፣ ሶማሊያን የመሳሰሉ የሚነሳው እና እነዚህም ተግዳሮቶች በቡድን እንዴት ሊመከት ሊመልስ እንደሚችሉ ከባድ ነው የሚሆነው። ለምሳሌ አበዳሪ ሀገሮችን ብናያቸው የፖሊሲ ገማቶች የሚባሉ ነገር አላቸው። የአቶ መለስ መንግስት ለሀያ ዓመት ስለሚያውቁት በሚቀጥለው ዓመት የኢትዮጵያ መንግስት ፖሊሲ ይሄ ሊሆን ይችላል ብሎ ሊገምት ይችላሉ። የአቶ ኃይለማርያም መንግስት ካስመጣ ግን ቡድናዊ ስለሆነ አሁን መተንበይ አይቻልም። በቀላል ምሳሌ ይህንን ብናየው ለምሳሌ ዛሬ ላይ ሆነን የሁለት ሺ ሰባት ምርጫ በአቶ መለስ ዘመን ምን ሊሆን እንደሚችል መገመት እንችላለን። አሁን ግን አንችለም። እና እነዚህ እነዚህ አንደኛው ተግዳሮ ይሆናል። ሁለተኛው የዋጋ ንረቱን፣ የስርአትነት ደህንነትን፣ የውጭ ምንዛሪ ክምችት አለመኖረን እነዚህ እነዚህም በሙሉ ባሉበት ሁኔታ ላይ ወደ ፊት ለማሻገር ለአቶ ኃይለማርያም በጣም ይከብዳቸዋል ብዬ ነው የማስበው። ኢህአዴግ እንዲቀጥል ካስፈለገ አንድ ስትሆን ዘማን ያስፈልገዋል። አቶ ተመስገን ደሳለኝ የአዲስ ታይምስ ማኔጂንግ ዲሬክተር፣ አቶ ሙሉጌታ አረጋዊ የህግ ባለሙያ፣ አቶ ታምራት ገብረ ጊዮርጊስ የአዲስ ፎርቹን ማኔጂንግ ኤዲተር፣ ሁላችሁንም ለጊዜያችሁ እናመሰግናለን። ጊዜው ይስጠለን። እናመሰግናለን። تقضي نفسنا لنا مسجلة